አንዳርጋቸውን ልቀቁ የሚል እንቅስቃሴ እየታየ መሆኑ ተገልጿል። በሌላ በኩል ደግሞ የስለላ ሶፍትዌር ወይም ስፓይዌር የያዙ መልእክቶች ኢትዮጵያ ውስጥ ካለ አንድ የግል የኢንተርኔት ድርጅት ለግንቦት ሰባት መሪዎች ለማድረስ ጥረት ሲደረግ መቆየቱን የግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋ ለቪኦኤ ተናግረዋል። ድርጅቱ መልስ መስጠት አይፈልግም። ሰሎሞን አባተ ዝርዝሩን ይዟል። በየመንያ በረራ ቁጥር 883 ከዱባይ ተነስተው ወደ መድረሻቸው ሀገር ወደሚጓዝ አይሮፕላን ለመሳፈር የመን ዋና ከተማ ሰንአ ዓለም አቀፍ አይሮፕላን ጣቢያ ትራንዚት ላይ ሳሉ ባለፈው ሳምንት ሰኞ ሰኔ 16 2006 ዓ ም በየመን የጸጥታ ኃይሎች በቁጥጥር ስር የዋሉት የግንቦት ሰባት የፍትህ የነጻነትና የዲሞክራሲ ንቅናቄ ዋና ጸሐፊ አቶ አንዳርጋቸው ጽጌን ለማስለቀቅ የሚደረግ ያደረገው ጥረት አሁንም እንደቀጠለ መሆኑ ታውቋል በውጭ የሚንቀሳቀሱ የኢትዮጵያውያን የፖለቲካ ድርጅቶች በየግላቸው መግለጫዎችን ያወጡ ሲሆን ግንቦት ሰባት በዌብሳይቱ ላይ ካሰፈራቸው መካከል የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ከማንም ጋር እንዳይገናኙ ሆነው ታስረዋል ያላቸው አቶ አንዳርጋቸው ጽጌ የመንን የሚጎዳ አንዳችም ተግባር አልፈጸሙም ብሏል ለአሁኑ የየመን እስራታቸውም ኢትዮጵያና የመን ጸረ ሽብር በሚል በገቡበት ስምምነት መሰረት የአቶ አንዳርጋቸው እጅ እንዲያዝ የእስር ዋራንት ለየመን ከኢትዮጵያ ሳይሰጥ እንዳልቀረ ድርጅቱ ገምቷል። የፖለቲካ ተቃውሞን እንደ ሽብር አድራጎት የሚቆጥረው የኢትዮጵያ መንግስትም ግንቦት ሰባትን በሽብር ድርጅትነት የፈረጀው መሆኑን ኢህአፓ አመልክቷል። የአቶ አንዳርጋቸው መታሰር ለሌሎች የፖለቲካ መሪዎችም አደገኛ ሁኔታ ይደቅናል ያለው ኢህአፓ የየመን መንግስት በስደተኞች ላይ እየወሰደ ያለውን እርምጃ ጨምሮ የአሁኑ አድራጎቱም ህገ ወጥ እና ሊወገዝ የሚገባው መሆኑን ገልጿል። ራሱም አውግዞት ድርጊቱን አቶ አንዳርጋቸው ጽጌንም በአስቸኳይ እንዲለቅ ጠይቋል። አቶ አንዳርጋቸውን መያዝና ተላልፈው ሊሰጡ የመቻላቸውንም ጉዳይ በየስፍራው ያሉ ኢትዮጵያውያን ተንቀሳቅሰው እንዲቃወሙ ጠይቋል። በሌላ በኩል ደግሞ የኢትዮጵያ ብሔራዊ የሽግግር ምክር ቤት የሚባለው ድርጅትም ህገወጥ ነው ባለው የአቶ አንዳርጋቸው መታሰር ላይ ስጋትና ቁጣ ያደረበት መሆኑን አስታውቋል። ድርጅቱ በዚሁ መግለጫው የኢትዮጵያ መንግስት ተቃዋሚዎች ከህዝቡ ጋር እንዳይገናኙ ሙሉ በሙሉ መዝጋቱን፣ መሪዎቻቸውን እንደሚያስርና እንደሚያዋክብ አቅማቸውን እንደሚያዳክምና በደጋፊዎቻቸውም ላይ ጥቃት እንደሚያደርስ በመግለጽ ከሷል የየመን መንግስትም በኢትዮጵያ ህዝብ ላይ የማይሽር ጠባሳ ላለማስቀመጥ አቶ አንዳርጋቸውን በአስቸኳይ እንዲለቅ ለኢትዮጵያ መንግስትም አሳልፎ እንዳይሰጥ ጠይቋል። በሌላ በኩል ደግሞ የግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋ የየመን መንግስት አቶ አንዳርጋቸውን በአፋጣኝና ያላንዳች ቅድመ ሁኔታ እንዲለቅ የሚጠይቅ ባለሁለት ገጽ ደብዳቤ ለየመን ሪፐብሊክ ፕሬዚደንት ፊልድ ማርሻል አብዱራቡ መንሱር ሐጂ መጻፋቸው ይታወሳል። የኢትዮጵያ መንግሥት ከአቶ አንዳርጋቸው ጽጌ ሰንአ የመን ላይ መያዝ ጋር ተያይዞ የሚያውቀው ወይም የደረሰበት ጉዳይ እንዳለ በሚል ዛሬ ማምሻውን ወደ አዲስ አበባ ደውዬ የውጭ ጉዳይ ሚኒስቴሩን ቃል አቀባይ አምባሳደር ዲና ሙፍቲን አግኝቼ ነበር። ዛሬም የሚያውቁት ምንም እንደሌለ በእጃቸው የሚገኝ መረጃም አለመኖሩን ነግረውኛል። ዋሽንግተን ከሚገኘው የየመን ኤምባሲም ሆነ የመን ሰንዓ ካሉ ባለሥልጣናት እስካሁን መረጃ ማግኘት አልቻልኩም። በጥረት ይቀጥላለሁ። ይህ በእንዲህ እንዳለ የግንቦት ሰባት አመራር ከኢትዮጵያ መንግሥት የስለላ ሙከራ እየተደረገብን ነው ሲሉ የግንቦት ሰባት ሊቀመንበር ዶክተር ብርሃኑ ገልጸውልናል። አንዳርጋቸው ከተያዘ በኋላ እኛ የምንጠረጥረው የኢትዮጵያ መንግስት እጁ እንዳለበት የሚያስጠረጥረን የተለያዩ ነገሮች አግኝተናል። ከነኙ ውስጥ ለምሳሌ ሰሞኑ ኢትዮጵያ ውስጥ ባለ የኢንተርኔት ሆስት ሀበሻ ዳትኔት የሚባል ኤግዛክትሊ ያለበትን የምናውቃለን ጌት ህንጻ ቦሌ መንገድ ላይ አስረኛ ፎቅ ላይ ያለ ከዛ በተንቀሳቀሰ አንዳርጋቸውን አስመልክቶ የተለያዩ ስፓይዌሮች በተለይ ከዚህ በፊትም ሲያደርጉ የነበረው የሀኪንግ ቲም ዴቨሎፕ ያደርገውን ስፓይዌር ለመላክ ሞክረው ደርሰንበታል፣ አግኝተኗል። ይሄ ሀበሻ ዳትኔት የሚባለው በትልስም ያለ ፕሮባብሊ የኢትዮጵያ መንግስት ደህንነት መስሪያ ቤት ነው ብለን ነው የምንጠረጥረውበት። ይህን ኤግዛክትሊ ከየት ከምን ቦታ ይሄ ነገር እንደተላከ እናውቃለን። ይሄ ነገር የሆነው በዚህ ሰሞን አንዳርጋቸው ከተያያዘ ወዲህ ነው። ስለዚህ በተወሰነ ደረጃ ምናልባት የኢትዮጵያ መንግስት ደህንነት ሀይሎች በአንድ መልኩ ወይም በሌላ የገቡበት ነገር ነው ብለን እንድንጠረጥር ካረጉን ነገሮች አንዱ ይሄ ነው። ሌሎችም አሉን ግን እዚህ ውስጥ በዝርዝር አቀባ። ሀበሻ ዳትኔት ወደ እናንተ ነው የላከው ወይስ ወደ አቶ አንዳርጋቸው አድራሻዎች ነው የላከው? ኖ ኖ ወደ እኛ፣ እሱ ጋር ግንኙነት አላቸው ብሎ ወዳሰቧቸው የተለያዩ ኢሜሎች ነው የላኩት። በዚህ አጋጣሚ ሌሎችም ኢትዮጵያውያን እንዲጠረቀቁ ነው የምንነግራቸው እንዲህ አይነት ስፓይዌሮች በመላክ እንደምታውቀው በሁለት በሶስት ቦታ በፍርድ ቤት የተያዙ ጉዳዮች አሉ። ወረድ ይነሱ ኢትዮጵያ መንግስት ይሄን በማድረግ ተደርሶበት በእንግሊዝም ሀገር፣ በአሜሪካንም ሀገር የፍርድ ይዘት የጀመረ ጉዳይ ነው። ይህንን ነገር አሁን በዚህ ሰሞን እንደገና ቀጥለውበታል። ልክ አንዳርጋቸው ከተያዘ በኋላ በሁለት በሶስተኛው ቀን የመጨረሻው የመጣው ትላንትና ነበር። ዶክተር ብርሃኑ ይህንን መግለጫ የሰጡን ከሁለት ቀናት በፊት ቢሆንም ወዲያው አልለቀቅ ነውም የሀበሻ ዶት ኔት ተጠሪዎችን ለማግኘት ለሁለት ተከታታይ ቀናት የተለያዩ መንገዶች ሙከራ አድርጌ ዛሬ ከኃላፊዎቹ አንዷን በስልክ አግኝቼ ነበር። የተባለውን በቁጣ አስተባብለው መልስ ለመስጠት ወይም ለመናገር ፈቃደኛ አለመሆናቸውን ገልጸውልኝ ተለያይተናል። የአቶ አንዳርጋቸው ጽጌ ጉዳይ የሚገኝበትን ሁኔታ እየተከታተልን እናቀርብላችኋለን።